ኦሪት ዘኍልቍ ምዕራፍ ሰላሳ ሙሴም ለእስራኤል ልጆች ነገዶች አለቆች እንዲህ ብሎ ተናገራቸው። እግዚአብሔር ያዘዘው ነገር ይህ ነው። ሰው ለእግዚአብሔር ስዕለት ቢሳል ወይም ራሱን በመሐላ ቢያስር፣ ቃሉን አይስበር፤ ከአፉም እንደ ወጣው ሁሉ ያድርግ። ሴትም ደግሞ ለእግዚአብሔር ስዕለት ብትሳል፣ እርስዋም በአባቷ ቤት ሳለች በብላቴንነቷ ጊዜ ራሷን በመሐላ ብታስር አባቷም ራሷን ያሰረችበትን መሐላ፣ ስዕለቷንም ቢሰማ አባቷም ዝም ቢላት ስዕለቷ ሁሉ ይጸናል፣ ራሷንም ያሰረችበት መሐላ ሁሉ ይጸናል። አባቷ ግን በሰማት ቀን ቢከለክላት ስዕለቷ፣ ራሷንም ያሰረችበት መሐላዋ አይጸኑም፤ አባቷ ከልክሎአታልና፣ እግዚአብሔር ይቅር ይላታል። በተሳለችም ጊዜ ራሷንም በመሐላ ያሰረችበት ነገር ከአፍዋ በወጣ ጊዜ ባል ያገባች ብትሆን ባልዋ ቢሰማ በሰማበት ቀን ዝም ቢላት ስዕለቷ ይጸናል፣ ራሷንም ያሰረችበት መሐላ ይጸናል። ባልዋ ግን በሰማት ቀን ቢከለክላት በእርሷ ላይ ያለውን ስዕለቷን ራሷንም በመሐላ ያሰረችበትን የአፍዋን ነገር ከንቱ ያደርገዋል፣ እግዚአብሔርም ይቅር ይላታል። ባልዋ የሞተባት ወይም የተፈታች ግን ስዕለቷ ራሷንም ያሰረችበት መሐላ ይጸኑባታል። ሴትም በባሏ ቤት ሳለች ብትሳል ወይም ራሷን በመሐላ ብታስር ባሏም ሰምቶ ዝም ቢላት ባይከለክላትም ስዕለቷ ሁሉ ራሷንም ያሰረችበት መሐላ ሁሉ ይጸናል። ባልዋ ግን በሰማት ቀን ከንቱ ቢያደርገው ስለ ስዕለቷ ወይም ራሷን ስላሰረችበት መሐላ ከአፏ የወጣው ነገር አይጸናም። ባልዋም ከንቱ ያድርጎታል፣ እግዚአብሔርም ይቅር ይላታል። ስዕለቷን ሁሉ ነፍሷንም የሚያዋርደውን መሐላ ሁሉ ባልዋ ያጸናዋል፣ ባልዋም ከንቱ ያደርገዋል። ባልዋ ግን በየዕለቱ ዝም ቢላት ስዕለቷን ሁሉ በእርሷም ላይ ያለውን መሐላ ሁሉ አጽንቶታል በሰማበትም ቀን ዝም ብሎታልና አጽንቶታል። ከሰማው በኋላ ግን ከንቱ ቢያደርገው ኃጢአትዋን ይሸከማል። እርሷ በብላቴነቷ ጊዜ በአባትዋ ቤት ሳለች በአባትና በልጅቱ መካከል ወይም በባልና በሚስት መካከል ይሆን ዘንድ እግዚአብሔር ሙሴን ያዘዘው ሥርዓት ይህ ነው።